የኢትዮጵያ ሰብአዊ መብት ኮሚሽን ተቃውሞና ሁከት በተቀሰቀሰባቸው የኦሮሚያና አማራ ክልሎች የተፈጸሙ የሰብአዊ መብት ጥሰቶችን ለማጣራት አስር ቡድኖች ማዋቀሩን አስታውቋል። ኮሚሽኑ ካከናወነው የመጀመሪያ ዙር ምርመራ በኋላም በሁለቱ ክልሎች በተቀሰቀሰው ተቃውሞና ሁከት የደረሰውን ጉዳት የመፈተሽ ግዴታ እንዳለበት የሕዝብ ግንኙነት ኃላፊው አቶ ብርሃኑ አባዲ ለዶይቸ ቨለ ተናግረዋል። አቶ ብርሃኑ ኮሚሽኑ ካዋቀራቸው መርማሪ ቡድኖች መካከል አራቱ በአማራ ክልል፣ ስድስቱ ደግሞ በኦሮሚያ ክልል እንደሚሰማሩ ለዶይቼ ቬለ ተናግረዋል። አማራ ክልል ሰሜን ጎንደርና ደቡብ ጎንደር እንደዚሁም ደግሞ ምስራቅ ጎጃምና ምዕራብ ጎጃም አካባቢዎች ላይ በማተኮር የምርመራ ስራቸውን እንዲያካሄዱ ተሰማርተዋል። በኦሮሚያ ክልል ደግሞ እንደዚሁ ስድስት ቡድኖች ተዋቅረው ተልቀዋል። እነዚህ ስድስት ቡድኖች በምዕራብ ወለጋ፣ ምስራቅ ወለጋ፣ ቀሌም ወለጋ፣ ሆሮ ጉድሩ ወለጋ ነው የተሰማራው። ሌላው ቡድን ምስራቅ ሐረርጌ፣ ምዕራብ ሐረርጌ የተሰማራ ቡድን አለ። ሶስተኛ ቡድን በምስራቅ ሸዋ፣ ፍንፍኔ ዙሪያ ዞን እና በሰሜን ሸዋ የኦሮሚያ ዞን ተሰማርተዋል። ሌላኛው ቡድን በምዕራብ ሸዋ እና ደቡብ ምዕራብ ሸዋ ተሰማርተዋል። እንደዚሁም ሌላኛው ቡድን ደግሞ ምስራቅ አርሲ፣ ምዕራብ አርሲ እና ባሌ አካባቢ ተሰማርቷል። ሌላው ደግሞ በጉጂ ዞን አካባቢ ሁለቱም ጉጂዎች እንዲሰባራ ተደርጓል። ከዚህ ቀደም ኮሚሽኑ ያዘጋጀውን ምርመራ ለኢትዮጵያ የሕዝብ ተወካዮች ምክር ቤት አቅርቧል። በዘገባው በኦሮሚያ ና አማራ ክልሎች በተቀሰቀሰው ተቃውሞ 28 የጸጥታ አስከባሪዎችን ጨምሮ 173 ሰዎች መገደላቸውን ገልጧል። ቁጥሩ ሌሎች የሰብአዊ መብት ተቋማት በዘገባዎቻቸው ካስታወቁት ጋር ከፍተኛ ልዩነት ይታይበታል። የሰብአዊ መብት ተሟጋቹ ሂማን ራይትስ ዎች ባለፈው ሰኔ ይፋ ባደረገው ዘገባ እንኳ ከህዳር 2015 እስከ ግንቦት 2016 ዓ ም ድረስ ብቻ በኦሮሚያ ክልል ከአራት መቶ በላይ ሰዎች መገደላቸውን ገልጦ ነበር። የኢትዮጵያ መንግስት ተቺዎችም ኮሚሽኑ በገለልተኝነት የሰብአዊ መብት ጥሰቶችን የመመርመር ነጻነት የለውም ሲሉ ይተቻሉ። አቶ ብርሃኑ አባዲ የኢትዮጵያ ሰብአዊ መብት ኮሚሽን የቁጥር ጨዋታ ውስጥ የመግባት ዓላማ የለውም ሲሉ ይናገራሉ። የተለያዩ ተቋማት ውጭ ሆነው በወንጭፍ አጣራን ብለው ይህን ያህል ሰው ሞተ፣ ይህን ያህል ጉዳት ደረሰ ሊሉ ይችላሉ ሉ ነገር ግን ኮሚሽኑ ግን በተጨባጭ መሬት ያለውን ሁኔታ ከተጨባጭ መረጃ ጋር የሰዎቹ ስም ዝርዝር ሳይቀር እጅ ውስጥ አለ ማስረጃ ላይ መሰረት አድርጎ ያወጣው መግለጫ ነው። ሁላችንም እንደምናውቀው የሂውማን ራይቶች አንድ ጊዜ ስድስት መቶ አለ ከዛ እንደገና አራት መቶ አለ የሰዎች ህይወት እንደ የገበያ ዋጋ በየጊዜው የሚወጣና የሚወርድ አይደለም። መሬት ላይ ያለው ጉዳይ ተነቦ የሚሰላ ነው። እኛ ህዝቡ ላይ ያለን፣ መሬቱ ላይ ያለን፣ ቦታው ላይ ያለን ህገ መንግስቱን መሰረት አድርገን ነው የምንሰራው ለህገ መንግስት ነው ታማኝነታችን ለህዝኖ ታማኝነታችን በአህዝ ላይ የምናደርገው ጨወታ የለም። የኢትዮጵያ ሰብአዊ መብት ኮሚሽን ከዚህ ቀደም ባወጣው ዘገባ በሰሜን ጎንደር ዞን የቅማንት ማህበረሰብ ራስን በራስ የማስተዳደር ጥያቄ ሲያነሳ የአማራ ብሔራዊ ክልላዊ መንግስት ያልተመጣጠነ ኃይል ተጠቅሟል ሲል ወቅሷል። ኮሚሽኑ የክልሉ የጸጥታ ኃይሎች ከዘጠና አምስት በላይ ሰዎች መግደላቸውንም ገልጧል። አቶ ብርሃኑ መስሪያ ቤታቸው ያቀረበውን ዘገባ መሰረት በማድረግ የክልሉ መንግስት እርምጃ መውሰድ መጀመሩን ተናግረዋል። የክልሉ መንግስት እርምጃ እየወሰደ ነው። ይህ እርምጃ እየወሰደ መሆኑን በይፋ አስታውቋል። የሰብአዊ መብት ምርመራ አጠቃላይ የሆኑ ምልክቶች ላይ መስተካከል ያለባቸው ጉዳዮች ላይ ተሞክሮ ነው። ምርመራ የሚያካሄደው ምክር ሀሳብ የሚያቀርበው፣ ከዛ በመነሳት የመንግስት አካላት የበለጠ የማጣራት የወንጀል ምርመራ ስራ የማካሄድ የበለጠ ከግለሰቦች ጋር የሚገናኝ ጉዳዮች ጋር የማገናኘት፣ ተጠያቂ የሆኑ ሰዎች ክስ የመመስረት ወደ ፍርድ ቤት የማቅረብ እንዲቀጥ የማድረግ ኃላፊነት ደግሞ ያስፈጻሚ አካል ይሆናል።